የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት የሚያሰማውን የዛሬ ታኅሳስ 14 ቅዳሜ ፕሮግራሙን ጀመረ። እንደምናመሻችሁ የተከበራችሁ አድማጮቻችን። ከፕሮግራም አቀናባሪው ንጉሡ ታምሬ ጋር አስተናጋጃችሁ አዲሱ አበበ ነኝ። ዛሬ ከዓለም ዜና በኋላ እንደተለመደው ፕሮግራሙ በዜና ነው እና የሚጀምረው። በኢትዮጵያ ወቅታዊ ሁኔታ ላይ የተደረገ ውይይት እናቀርባለን። እስከ ማጠቃለያ ዜና የሚያዳርስ የሙዚቃ ዝግጅትም አለን። የሙዚቃ ቃና። አሁን ዜናው እንደምን አምሽታችሁልኛል የተከበራችሁ አድማጮች። ዜናውን የማቀርብላችሁ ሰለሞን ክፍሌ ነኝ። በፊሊፒንስ ከባድ ዝናብ ያስከተለው የመሬት መደርመስና ጎርፍ በትንሹ ለ133 ሰዎች ሕይወት መጥፋትና ብዛት ላላቸው ሌሎች የደረሱበት መሰወር ምክንያት መሆኑን ፖሊስና የአደጋ መከላከል ባለሥልጣናት ተናግረዋል። አብዛኞቹ የአደጋው ሰለባዎች ትላንት የተገኙት ቱቦድ መንደር ውስጥ መሆኑ ተዘግቧል። ወንዞች ገንፍለው በአካባቢው የነበሩ መኖሪያ ቤቶችን ጠራርገው ወስደዋል። በአንደኛው የፖሊስ መኮንን መግለጫ መሠረት ቱቦድ መንደር ጠፍታለች። 120 የሚሆኑ የአካባቢው ነዋሪዎች ጎርፉን ሸሽተው ከፍ ወዳሉ ስፍራዎች ሄደዋል ተብሏል። ከትላንት በስቲያ የተኩስ አቁም ስምምነት የተፈራረሙት የደቡብ ሱዳን የታጠቁና ያልታጠቁ ቡድኖች እንደተናገሩት ምንም እንኳ የደቡብ ሱዳን መንግስት በ2015 የከሸፈውን ስምምነት አስመልክቶ እንደገና በከፊል ለመደራደር እምቢተኛነቱን ቢገልጽም በዚያች ሀገር ውስጥ ሰላም ተመልሶ ለመስፈኑ አዎንታዊ አስተያየት አላቸው። አሁን በተጠናቀቀው የአዲስ አበባው ንግግር ላይ የደቡብ ሱዳንን መንግስት ልዑካን ቡድን የመሩት ማርቲን ኤሊያ ሉሞሮ ሲናገሩ በተደራዳሪዎቹ መካከል የከረረ ንትርክ የተካሄደ ቢሆንም የተኩስ አቁም ስምምነት መደረሱ ለሀገሪቱ የሚበጃት ነው ብለዋል። የተኩስ አቁም ስምምነቱን በኤስፒኤልኤም የቀድሞ ታሳሪዎች ስም የፈረሙት የደቡብ ሱዳን ውጭ ጉዳይ ሚኒስትር ዴንግ አሎር ናቸው። ጥሩ ጅምር ሲሉ አወድሰውታል። አንድ የዩናይትድ ስቴትስ ህግ አርቃቂ ዘጠና ሁለት ሶማሌዎችን ወደ ሀገራቸው ለመመለስ በተደረገው ያልተሳካ ጥረት ወቅት ለሁለት ሙሉ ቀናት ከተቀመጡበት ወንበር ጋር በሰንሰለት ታስረው ስለ መሰቃየታቸው ምርመራ እንዲካሄድ ጠይቀዋል። በጉዞ ላይ ከነበሩት መካከል አንዳንዶቹ ከዩናይትድ ስቴትስ ወደ ዳካር ሴኔጋል፣ እንደገና ወደ ዩናይትድ ስቴትስ ሲመለሱ ከተቀመጡበት እንዳይነሱ በመከልከላቸው ሽንታቸውን እላያቸው ላይ መሽናት ተገደዋል። በሚኔሶታው ምክር ቤት አባል ኪዝ ኤሊሰን በተመረጡበት ወረዳ የከፍተኛ ቁጥር ያላቸው የሶማሌ አሜሪካውያን ይኖራሉ። በበረራው ወቅት ይቅርታ በሶማሌዎች ላይ ስለተፈጸመው በደል የሚወጡ ዘገባዎች ፍጹም አእምሮን የሚረብሹ ከመሆናቸውም በላይ በእስረኞች ላይ የሲቪልና ሰብአዊ መብቶች መጣሳቸውን ያሳያል ሲሉ የሚኒሶታው ምክር ቤት አባል ኪዝ ኤሊሰን ተናግረዋል። የፈረንሳዩ ፕሬዚደንት ኢማኑዌል ማክሮን ከጽንፈኞች ጋር ውጊያ ላይ ለሚገኙት ወታደሮቻቸው ያላቸውን ድጋፍ ለማሳየትና ለማበረታታት በታቀደ ትላንት ኒጀር ገብተዋል። የፈረንሳዩ ፕሬዚደንት ዋና ከተማዋ ኒያሚ እንደደረሱም የኒጀሩ አቻቸው መሐማዱ ሱፉ አቀባበል አድርገውላቸዋል። ሁለቱ መሪዎች ዛሬ እንደገና ሲገናኙ ከጂሃዲስቶች ጋር እየተካሄደ ባለው ውጊያ የአፍሪካ ወታደሮች ይበልጡን ሚና ስለሚጫወቱበት መንገድ ይወያያሉ ተብሏል። የኒጀር የቀድሞ ቅኝ ገዢ ፈረንሳይ ብዙ ሺህ ወታደሮች አሏት በዚያች ሀገር ውስጥ። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ዩናይትድ ስቴትስ ለዩክሬን ከባድ የጦር መሳሪያ ልትሸጥ መሆኗ ተገለጸ። በዚያች ሀገር ምስራቃዊ ግዛት በሩሲያ ከሚታገዙ ተገንጣ ኃይሎች ጋር በሚካሄደው ውጊያ እንዲረዳ በታቀደ ነው ተብሏል። ጥረቱ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት በትላንት መግለጫው ለዩክሬን የተራቀቁ የመከላከያ ጦር መሣሪያዎችን ለመስጠት ከውሳኔ የተደረሰው ሉዓላዊነቷን ለማስከበር የያዘችውን ጥረት ለማገዝ ነው ብሏል። በተፈጥሮ ሙሉ በሙሉ ለመከላከል ተግባር የሚውል እርዳታ ነው ይላል መግለጫው አክሎ። በተደረሰው ውል መሰረት ሽያጩ 210 ፀረ ታንክ ሚሳይሎችንና 35 ወንጫፊዎችን ያካተተ የ47 ሚሊዮን ዶላር ስምምነት ነው ተብሏል። በአፍጋኒስታን በአሁኑ ወቅት አስር ሺህ እስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን ተዋጊዎች እንዳሉ እገምታለሁ ትላለች ሩሲያ። ተዋጊዎች ከሶሪያና ኢራቅ እየሸሹ በጦርነት ወደ ተበታተከቸው አፍጋኒስታን በመግባት ላይ በመሆናቸው ደግሞ ቁጥሩ ሊጨምር ይችላል ብላለች። የሩሲያ መገናኛ ብዙሃን ዛሬ በአፍጋኒስታን የሩሲያን ፕሬዚደንት ልዩ መልእክተኛ ዛሚር ካቡሎቭን ጠቅሰው ሲዘግቡ ሞስኩን ይበልጥ ያሳሰባት ሰሜን አፍጋኒስታን ከታጂክስታንና ቱርክሜንስታን ጋር በምትዋሰንባቸው አካባቢዎች የዳይሽ እየተጠናከረ መምጣት ነው ማለታቸውን ገልጸዋል። ዳይሽ በአረብኛ የእስላማዊ መንግስት ቡድን ማለት ነው። ምዕራብ ህንድ ውስጥ ዛሬ አንድ የመንገደኞች ማመላለሻ አውቶቡስ ወንዝ ገብቶ በትንሹ ሰላሳ ሁለት ሰዎች ሞተዋል። አውቶቡሱ ከህንድ ክፍለ ሀገር ከራጃስታን መንገደኞችን ይዞ ይበር በነበረበት ወቅት ወንዙ ውስጥ የገባው ሌላ ከፊቱ የነበረ ተሽከርካሪ ለመቅደም ሲሞክር መሆኑን በህይወት የተረፉ ተናግረዋል። ከወንዙ ውስጥ ሞቶ የተገኙ የ32 ሰዎች አስከሬን ማውጣታቸውን ባለሥልጣናት ተናግረዋል። ሌሎች አስር ተሳፋሪዎች ደግሞ ጉዳት ደርሶባቸዋል ብለዋል። የህንድ መኪና መንገዶች በዓለም ከሁሉም የተበላሹ መሆናቸው ይዘገባል። በየአመቱ በዚያች አገር ውስጥ ከ110 እስከ 150 ሺህ ሰዎች በመኪና አደጋ እንደሚያልቁ ይዘገባል። በመጨረሻም የኢራን ባለሥልጣናት ቴህራን ከተማ ውስጥ የአልኮል መጠጥ ከቀረበባቸው ሁለት ድግስ ስፍራዎች 230 ወጣት ወንዶችና ሴቶችን ይዘው አስረዋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዓለም ዜና ነው ያዳመጣችሁት። በኢትዮጵያ ወቅታዊ ሁኔታዎች ላይ የሚደረገው ውይይት እነሆ። ኢትዮጵያ ውስጥ በኦሮሚያና በሶማሊያ ክልል ተወላጆች መካከል የሚካሄደው ግጭት አላቆመም። ከሁለቱም በኩል ብዙ ሰዎች እንደተገደሉና ብዙ ቤቶችም እንደጋዩ ተዘግቧል። በዩኒቨርሲቲ ተማሪዎች መካከልም ብሔር ተኮር ግጭት ተከስቶአል። ይህንና ተያያዥ ጉዳዮችን በሚመለከት ሐሳብ እንዲሰጡበት ምክንያቱ ምን ሊሆን እንደሚችል እና መፍትሔ የሚሉትንም እንዲጠቁሙን አቶ ሙላቱ ገመቹን አቶ ልደቱ አያሌውንና ዶክተር መሐሪ ረዳይን ጋብዘናል። አቶ ልደቱ የኢትዮጵያውያን ዲሞክራሲያዊ ፓርቲ የብሔራዊ ምክር ቤቱ አባል ናቸው። ዶክተር መሐሪ ረዳይ በአዲስ አበባ ዩኒቨርሲቲ የሕግ መምህር። አቶ ሙላቱ ገመቹ ደግሞ የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር እንዲሁም በኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ምክትል ሊቀመንበርና የሕዝብ ግንኙነቱ ኃላፊ ናቸው። አዳነች ፍስሀ የነች ያወያየቻቸው። ኢትዮጵያ ውስጥ በኦሮሚያና በሶማሌ ክልል ተወላጆች መካከል ሲካሄድ የቆየ ግጭት አላቆመም። ከሁለቱም በኩል ብዙ ሰዎች እንደሞቱና በብዙ መቶዎች የሚቆጠሩ ቤቶች እንደተቃጠሉ ታውቋል። ባለፈው አርብ በምዕራብ ሐረርጌ 150 የሚሆኑ በኦሮሚያ የሚኖሩ ሶማሊ ሲቪሎች እንደተገደሉ፣ 65 የሚሆኑት ሴቶች ልጆችና አረጋውያን ተገድለው የተፈጸመው ወንጀል እንዳይታወቅ በድብቅ ተቀብረው እንደተገኙ የኦጋደን ብሔራዊ ነጻነት ግንባር ባወጣው መግለጫ ገልጿል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሰጡት መግለጫም ጠቁመዋል። በጨሎንቆም ብዙ ሰዎች በፌዴራል ፖሊስ እንደተገደሉ ታውቋል። ብሔር ተኮር ግጭቱ ባልተለመደ መልኩ በዩኒቨርሲቲ ተማሪዎች መካከል ተነስቶ በአድግራት ዩኒቨርሲቲ በተነሳ ጠብ አንድ የምዕራብ ጎጃም ተማሪ እንደተገደለ ታውቋል። ይህ የሆነው የትግራይ ኳስ ተጫዋቾች ወልዲያ ለውድድር ሲሄዱ ጥቃትና ጠላታዊ ተግባር ገጥሟቸው ወደ መጡበት ከተመለሱ በኋላ ነው። ከዚያም የወልዲያ ተማሪዎች በትግራይ ተወላጆች ላይ ተነስተው ግጭቶች እንደተካሄዱና አንዱን የትግራይ ተማሪ ከመስኮት ወርውረውት እግሩ እንደተሰበረና እዛ መኖር ስላልቻልን ይዘነው ወደ መቐለ አምጥተን እየታከመ ነው ብለውናል። በወለጋ ዩኒቨርሲቲ ሻምቡ ካምፓስ ደግሞ ሁለት የትግራይ ተወላጆች አንደኛው ተቀጥቅጦ ሌላው ደግሞ ከፎቅ ተወርውረው እንደተገደሉ ተዘግቧል። ያለው ሁኔታ ይህ በመሆኑ አቶ ሙላቱ ገመቹ ዶክተር መሓሪ ረዳይና አቶ ልደቱ አያሌው አስተያየቶቻቸውን እንዲሰጡን ጋብዘናል። አቶ ሙላቱ ገመቹ ይጀምራሉ። ግጭቶቹ ቀደም ሲል እንደገለጽነው ለሀያ ስድስት ዓመት ሙሉ አብሮ የኖረ ሕዝብ በሰላም የሚኖር የነበረው በዚህ በድንበር ግጭት ነው ተብሎ ብዙ ሕዝብ ከኢትዮጵያ ሶማሌ የኦሮሞ ተወላጅ የሆኑት ወደ ሰባት መቶ የሚደርሱ ከዛ እንዲባረሩ በታጣቂዎች መደረጉ ከዛም እያለ በኦሮሞ እና በሱማሌ መካከል አሁንም ያልበረደ ሁለቱ ህዝቦች ቦሳን ለይቶ ልዩነትን ፈጥሮ ያደረጉትና መነሻ የሆነ ነገር ሳይሆን ቀደም ሲል እንደምናምኖ ለፖለቲካ ፍጆታ ተብሎ ስልት ተጨምሮበት ሲደረግ ቆይቷል። ይህ ብቻም አይደለም፣ በትግራይና በአማራ መካከልም እንደዚሁም በአፋርና በአማራ መካከል እንደዚሁም በኦሮሚያና በደቡብ አካባቢ ባሉት ድንበር ላይ ያሉት ሁሉ የፓርቲውና መንግስት ካድሬዎች በሚቀሰቅሱት ሁናቴዎች ሰዎችን ሁሉ ለችግር ለግጭት ሲዛርጉት ቆይቷል። ለማስረጃም ያህል ይሄ ነገር በህዝብ መሀል ሀገርን በሰላሌ አካባቢ ሆን ተብሎ ግጭት እንዲፈጠር የኦነግን ባንዲራ እና ትጥቅን ይዞ የተገኙት ሰዎችና እና ለዚህ መነሻ እንዲሆኑ ያደረጉት እንደዚሁም በመቱ አካባቢ በወለጋም በኩልን እነዚህ ነገሮች ለትንኮሳ ያን ሲደረግ እንደቆየ ከአሁን በፊት የምናውቀው ጉዳይ ነው። ኢትዮጵያ ህዝብ እንደ ህዝብ ብሔር ለብሄር ለይቶ እስካሁን ድረስ ለግጭት የደረሰበት ጊዜ የለም። ኦሮሞ እንደ ኦሮሞነቱ አማራን በመጥላት በአማራ ላይ የዘመተበት አማራም ኦሮሞን ጠልቶ በኦሮሞ ላይ የዘመተበት፣ ትግራይም በአማራ ላይ አማራ በመሆኑ የዘመተበት ወይም አማራው በትግራይ ላይ የዘመተበት ጊዜ የለም። ይሄ አሁን ስርዓቱን የሚያራምዱ ገዢዎች በየአካባቢው አሁን በትክክል ለመምራት ችግር ስለሆነ እንደ ስልት የሚጠቀሙበት ነገር ሆኖ ነው የምናገኘው። በእኛ በኩል እሺ፣ አቶ ልደቱ እንግዲህ የግጭቱን ስፋት በተመለከተ አሁን አቶ እናቱ በደንብ ገልጠውታል። በጣም መጠነ ሰፊ ግጭት ነው እንግዲህ ጥይት በማይጮህባቸውና ዜጎች በማይሞቱበትም አካባቢ ሰላም አለ ማለት አይቻልም። ህዝቡ ልብ ውስጥ ስሜት ውስጥ ያለው ጭንቀት ነው፣ ሽብር ነው፣ በጣም ከፍተኛ የሆነ ውጥረት ነው ያለው እና በአጠቃላይ በሀገሪቱ አሁን ጤናማ ሁኔታ የለም። መሰረታዊ የሆነ መፍትሔ ካልተሰጠው ይሄ ጉዳይ እየተባባሰ ሊቀጥል እንደሚችል እየታየ ነው። እንግዲህ ምናልባት እኔ የምንለየው ምክንያቱ ላይ ነው። በእኔ እምነት ይሄ ችግር አሁን አቶ ሙላቱ እንዳሉት ህዝብ ለህዝብ አማራ ከትግራይ አማራ ከኦሮሞ ደቡብ ከኦሮሚያ ጋራ ህዝብ ለህዝብ ሚና ለይቶ ግጭት ውስጥ የሚገባበት ሁኔታ ቀደም ሲል አልነበረም። ያው በግጦሽ በውሃ በተለይም ደግሞ ይሄ ከብት አርቢ ህብረተሰብ ባለበት አካባቢ ግጭቶች ድሮም የነበሩ ናቸው፣ አሁንም ያሉ ናቸው። እንደዚህ አይነት ፖለቲካዊ ይዘት ያለው ሰፊ የሆነ የህብረተሰብ ክፍል የሚሳተፍበት ግጭት ግን በሀገራችን ታሪክ በዚህ መጠንና ስፋት አይተናናቅም። አሁን ነው እያየን ያለ ነው እና ለዚህ ምክንያቱ ነው የሚመስለኝ ነውም ብዬ የማምነው አንደኛ ይሄ ስርዓቱ እየተከተለው ያለው ይሄ ብሄር ተኮር ፖለቲካ ይሄ መንግስት ከመጣ ጊዜ ጀምሮ ፓርቲዎች የሚደራጁት በብሔረሰባዊ ማንነት ነው። ህገ መንግስቱ በዋናነት ትኩረት የሰጠው ለብሔረሰባዊ ማንነት ነው። የአንድነትና የዜግነት ጉዳይ ተረስቷል። አገሪቱ ራሷ የተደራጀችው ብሔር ተኮር በሆነ የፌዴራል ሲስተም ነው። ላለፉት ሀያ አምስት ሀያ ስድስት ዓመታትም ደግሞ በየአቅጣጫው በተለይም ከመንግስት መገናኛ ብዙሀን እና ከአጠቃላይ ከሀገሪቱ ካድሬዎች ስንሰማው የነበረው ብሔር ተኮር ቅስቀሳ ነው። ስለዚህ የአንድነት ጉዳይ የዜግነት ጉዳይ ቦታ ስላልተሰጠው እንደውም ቦታ እንዳይኖረው ስለተደረገ ህዝቡ ሀገራዊ ማንነቱ ላይ አንድ የሚያደርገው ነገር ላይ ትኩረት እንዳያደርግ ተደርጎ የመጣ ግጭት ነው። እና ከአጠቃላይ ከስርአቱ አስተሳሰብ ከአጠቃላይ በስርአቱ ውስጥ ካሉት ህጎች እና ፖሊሲዎች ከፌዴራል አደረጃጀቱ የመነጨ ነው። እና ለእኔ በነ ዋለልኝ መኮንን ሲቀነቀነ የነበረው የብሄር ፖለቲካ ጉዳይ ሄዶ ሄዶ መጨረሻው ይሄ እንደሆነ የታየበት ወቅት ላይ ነው የደረስ ነው። የቡድን መብቶች መከበር፣ ዜጎች በቋንቋቸው እንዲናገሩ፣ በቋንቋቸው እንዲዳኙ፣ አካባቢያቸውን እንዲያስተዳድሩ ያስገኘው ውጤት እንደተጠበቀ ሆኖ አንድ ሀገር ላይ ብሔር ተኮር የሆነ ፖለቲካ ከመጠን በላይ ተለጥጦ ተግባር ላይ ሲውል ግን ሊመጣ የሚችለው ውጤት ወደ ውጤት የሚወስዱ መሆኑን የኢትዮጵያ ተጨባጭ ሁኔታ የሚያሳይበት ወቅት ላይ ነው የደረሱ ነው ብዬ ነው ማምነው። አሁን እንግዲህ ወደ ዶክተር መሐሪ ከመሄደ በፊት አቶ ልደቱ የእነዋለልኝ መኮንን አንስተዋል። እንግዲህ እነዋለልኝና ሌላ ተማሪዎች ያኔ ይህንን ጥያቄ ሲያነሱ የነበረውን ከፍተኛ ጭቆና መሰረት በማድረግ ነው። በተለይም በኦሮሚያ የነበረውን ያኔ የኦሮሞ ክፍለ ሀገር አሁን ኦሮሚያ በራሳቸው መሬት በራሳቸው ግዛት ጭሰኛ ሆነው ይሰቃዩ በነበረበት ጊዜ ያንን መሰረት በማድረግ ነው። የራሳቸውን ብሔር በማሰብም አልነበረም። ዋናው እንደ ዋና ጥያቄ አድርገው ያነሱት የነበረ የኦሮሞ ሕዝብ የነበረበትን ጭቆና ነው እና ከኦሮሞ ሕዝብ ተነስተው በአጠቃላይ ደግሞ በብሔር ብሔረሰብ የነበረውን ጭቆና መሰረት በማድረግ ነበረ። እነሱ ደግሞ ይሄን ሲያነሱ ራሳቸውን አስተዳድረው እኩልነታቸው ከተከበረ የበለጠ መቀራረብና አንድነት ይመጣል ከሚል ነበር ያኔ የጀመሩት እና ይህንን መሰረት በማድረግ እንድንወያይ ብዬ ነው። ግጭቶች አሁንም በስፋትም በኢንቴንሲቲ በቁጥራቸውም እየተደጋገሙ በአጭር በአጭር ጊዜ እየመጡ የክልል የጸጥታ ኃይላትም ከአቅማቸው በላይ የሆነ ፌዴራል ፖሊስ እየገባ አንዳንድ የክልል የጸጥታ ኃይሎችም የግጭቱ አካል እየሆኑ የመፍትሄው አካል ሳይሆን የግጭቱ የማባባስ እርምጃም እየወሰዱ፣ ስለዚህ ፌዴራል መንግስቱ ፌዴራል ፖሊስ እየገባ ጋብ ሲሉ ነበር። በሂደት ደግሞ ፌዴራል ፖሊስ ከሚችለው በላይ እየሆነ ሄደው እንደገና መከላከያም የመፍትሄው አካል እንዲሆን እየተደረገ የሄደበት ሁኔታ አለ። እስካሁን ሄደናል። በሂደት እኔ ስጋቴ የዓለም አቀፍ ስለማስከበሪ ኃይል በመካከል የሚገባበት ሁኔታ እንዳይፈጠር ነው። ምሰጋው አሁን በቅርቡ በምዕራብ ሐረርጌ እየሰማ ነው ያለ ነው። ዘግናኝ ነገር ገድለውም እስከ መቅበር ድረስ የመሄድ ሁኔታ እየፈጠረ ያለ ነገር በጣም አስፈሪ ነው። ሌሎች አካባቢዎች ነበር የምንሰማው፣ ደቡብ ሱዳን አካባቢ የምንሰማው ነበር። መጠሪያ ላይ ያለ የሚገደልበት፣ አድራሻው እንዳይታወቅም የሚቀበርበት ሩዋንዳም በኮሶቮ እንሰማው ነበር። ግን አሁን እኛ ጋር ደርሷል እና ጉዳዩ በጣም አሳሳቢ ነው። አስደንጋጭ ነው። አሳዛኝም ነው። እንግዲህ ወደ መንስኤው ምንድን ነው ወደሚለው እንግዲህ አቶ ልዶቶ የመካኩት ነገር አለ የብሄር ተኮር አደረጃጀት የፈጠረው ነው የሚለው ነገር አለ በአንድ በኩል፣ በሌላ በኩል ብሄር ተኮር አደረጃጀቱ የመጣበት የራሱ ምክንያት አለ። ከአደረጃጀቱ ይልቅ እንደሚመስለኝ አመለካከቱ ነው ችግር የሆነው እንጂ ህገ መንግስቱ በዛ መልክ የተቀረጸበት ምክንያት የሩቁን ታሪክ ትተን ኢህአዴግ አዲስ አበባ ሲገባ የብሔር ጥያቄ ያነሱና ነጥቅ ያነገቡ ከአስር በላይ የሆኑ ድርጅቶች የነበሩበትና በቋንቋችን እና በአካባቢያችን ፍትሕ አጠናል ትምህርት አጠናል ባህላችን፣ ሀይማኖታችን ወደ ጥግብ የተገፈነው በገቢ እና የእኩልነት ጥበቃ አልተደረገልንም ራሳችን በራሳችን ማስተዳደር አልቻልንም እያሉ የተነሱበት ነው የነበረው እና ህገ መንግስቱ ለእንደዚህ አይነት ጥያቄዎች የግድ መልስ መስጠት ነበረበት። ሰው ባህሉን፣ ቋንቋውን የሚያዳብርበት በቋንቋው የሚዳኝበት በቋንቋው የሚማርበት ሁኔታ የመፍጠር ጉዳይ ይመስለኛል። ወደዚህ አይነት መንገድ የተሄደው። ያ ሆነው ህገ መንግስቱ እንግዲህ ሁለቱ አምስት አንቀጾች አሉት አደረጃጀቱ በዛ መንገድ ይሆን እንጂ አንድ የኢኮኖሚ ና የፖለቲካ ማህበረሰብ የመፍጠር ግብ ይዞ ማንኛውም ኢትዮጵያዊ ከቦታ ቦታ የመዘዋወር መብቱ፣ ሀብት የማፍራት መብቱ፣ የመንቀሳቀስ መብቱ፣ ኑሮ ጎጆ የመቀለስ መብቱ የሚጠበቅበት ፌዴራል መንግስቱ ሉዓላዊ ስልጣን ሆነው ክልሎች የፌዴራል መንግስቱ አካል ሆነው ራሳቸው የሚያስተዳድሩበት ሁኔታ ነው የሚያስቀምጠው። እና በአግባቡ ብንጠቀምበት እኔ አደረጃጀቱ ላይ ችግር የለም። ችግር የሆነው ክልሎች ሉዓላዊ ስልጣን የያዙ ያህል በክልላቸው አድራጊ ፈጣሪ ሆነው እንዲሰሩ እድል ተሰጠ። ክልል የሚለው ራሱ ቋንቋው ራሱ ተገቢም አይመስለኝም። ከለለ፣ ለየ፣ አጠረ፣ ጋረደ፣ ድንበር አበጀ የሚል አይነት ነገር ነው። እርግጥ በአንዳንድ ወገኖች አደረጃጀቱ ወደ ድሮው ክፍለ ሀገር ጠቅላይ ግዛት እንመለስ የሚልም አሁን በእናንተው ሬዲዮ ባለፈው ሁለት ሳምንት በፊት ይመስለኛል አንድ ምሁር ወደ ጠቅላይ ግዛት መመለስ ነው የሚሻለው ሲሉ ሰምቻለሁ። በጠቅላይ ግዛት ጊዜ የወጡ ሊሆኑ ይችላሉ ብዬ አስባለሁ እንጂ ኢትዮጵያ ውስጥ ሆነ አሁን ስለ ጠቅላይ ግዛት ማሰብ አስቸጋሪ ነው የሚመስለኝ። በነ አቶ ልደቱ በኩል ፌዴራሊዝሙን የመቀበል ፍላጎት እንዳለ ይነገራል በየመድረኩ። በኢዴፓ ግን በዚህ ረገድ ፌዴራል አደረጃጀቱን ተቀብለው የኢኮኖሚ ወይም የጂኦግራፊ ፌዴራሊዝም አይነት ነገር ነው የሚባለው፣ ጎልቶ የወጣ አይደለም። በምን መልክ ሊያደራጁ እንደሚያስቡ መድረክ ላይ ወጣ ጉዳይ የተጨበጠ ውይይት ለማድረግ ያመች ነበር። ወደ አቶ ልደቱ እንሄድ። እንግዲህ አሁን ዶክተር መሀሪ ያሉት ነገር መሰረታዊ ልዩነት ነው ያለን አንደኛ የአደረጃጀት አይደለም ችግሩ ነው እያሉ ያሉት እሳቸው እኔ ዋናው ችግር እንደውም ያደረጃጀት ነው ነው የምለው። እሳቸው ያደረጃጀት አይደለም ያስተሳሰብ ነው ነው የሚሉት። በምን መንገድ አስተሳሰብን እና አደረጃጀትን ለይቶ ማየት እንደሚቻል አይገባኝም፣ ምክንያቱም አደረጃጀቱ የአስተሳሰብ ውጤት ነው። እንደገና ደግሞ አሁን እየተፈጠሩ ያሉና እየተጠናከሩ ያሉ አስተሳሰቦች ያደረጃጀቱ ውጤት ናቸው። ሁለቱን ለያይቶ ማስቀመጥ የሚቻል አይመስለኝም። በኔ እምነት አሁን ዶክተርም ሲናገሩ አማራጭ እንዳላቀረብን ነው ያቀረቡት ግን ወደኋላ መለሱ ብለው በየምርጫ ዘመቻው ስናደርጋቸው የነበሩ ክርክሮችን አሁን ዩቲዩብ ላይ ማግኘት ይቻላል። በጣም ፍንት ብሎ ሊቀርብ የሚችል አማራጭ ነው ስናቀርብ የነበረው። ያያልን ያለ ነው ምንድን ነው ኢትዮጵያ ውስጥ ያለው አጠቃላይ ሁኔታ በብሔር ብቻ እንዲገለጽ አይደለም። እንደ ማንኛውም ሀገር ብዙ የህዝብ ጥያቄዎች አሉ። እነዛ የህዝብ ጥያቄዎች ሁሉ በፌዴራል አደረጃጀታችን መልስ እንዲያገኙ ትኩረት መሰጠት አለበት። በነገራችን የፌዴራሊዝም አደረጃጀት ከመጀመሪያው በዓለም ላይ ሲጀመር የብሔር ጥያቄን ለመፍታት ተብሎ አደለም ጥቅም ላይ ይዋል። የአስተዳደር ችግርን ለመፍታት፣ የኢኮኖሚ ችግር ለመፍታት፣ አስተዳደርን ቀልጣፋ ለማድረግ፣ ስልጣኑን ወደ ታችን የህብረተሰብ ክፍል ለማውረድ ተብሎ ነው። ኋላ ላይ የብሔር ጥያቄ ያላቸው አካሎች ለእነሱ ፍላጎት የሚጠቅም ሆኖ ስላገኙት እነሱም ተቀበሉት። ስለዚህ እኛ እያልን ያለ ነው ምንድን ነው ኢትዮጵያ ውስጥ የሚኖረው አደረጃጀት ቢያንስ አምስት ጉዳዮችን ግምት ውስጥ ማስገባት አለበት፣ ይሄን መልክዓ ምድራዊ አቀማመጥን፣ አስተዳደራዊ አመችነትን፣ የኢኮኖሚ አመችነትን፣ የህዝቡ አብሮ የሚኖር ታሪካዊ ትስስርን እና ራሱ ብሔረሰባዊ ማንነትን። ይህን ስናደርግ ግን አንዱን መስፈርት ብቻ መዘን አውጥተን በሁሉም አካባቢ ተፈጻሚ እንዲሆን ማድረግ አስፈላጊም አይደለም፣ አይቻልም፣ የሚል አስተሳሰብ ነው ያለን። ስለዚህ እንደየ አካባቢው ተጨባጭ ሁኔታ አንዳንድ አካባቢ የአስተዳደር ጉዳይ ትኩረት ሊያገኝ ይችላል፣ አንዳንድ አካባቢ የኢኮኖሚ ጉዳይ ትኩረት ሊያገኝ ይችላል፣ አንዳንድ አካባቢ ብሔረሰባዊ ማንነት ትኩረት ሊያገኝ ይችላል። አንዳንድ አካባቢ ሁለቱም ሶስቱን በአንድ ላይ ጥቅም ላይ ልናሆን እንችላለን። አንዳንድ አካባቢ ደግሞ እንደየ አካባቢ ተጨባጭ ሁኔታ አንዱን በተናጠል ምን ልንወስድ እንችላለን። አሁን ዶክተር መሀሪ ሲናገሩ ከዚህ ካለው አደረጃጀት ውጭ ከብሔር አደረጃጀት ውጪ ሌላ አደረጃጀት ኢትዮጵያ ውስጥ ሊሰራ አይችልም እያሉ ነው ያሉት። ቀላል ምሳሌ ማቅረብ ይቻላል። ደቡብን መውሰድ ይቻላል። ሀምሳ አምስት ብሔረሰብ ያለበት ክልል ነው። ሀምሳ አምስት ብሔረሰብ ግን አንድ ላይ ሆኖ አንድ ክልላዊ መዋቅር መስርቷል። አሁን እኮ ኢትዮጵያ ውስጥ ዜግነት የሚባል ነገር እኮ የለም። ሕገ መንግስቱ የዜግነትን ጉዳይ ትኩረት አልሰጠም። የሀገሪቱ ባለቤት ሊሆኑ የተደረጉት ብሔር ብሔረሰቦች ናቸው፣ ቡድኖች ናቸው። አሁን አዳመች ክብት አድርግልኝና እስኪ በኢትዮጵያ አሁን ስለ ግጭቱ ሲነገር የሚወራውን ነገር ምስማ አንድ ተማሪ አዲግራት ቢሞት ጎንደር ቢሞት ሀረር ቢሞት እኮ አንድ ኢትዮጵያዊ ተማሪ ሞተ ተብሎ እኮ አይነገርም። እንዳይደበላለቅብን ወደ ተማሪዎቹ ስለምንሄድ አሁን በዛ አጠራ አድርገው የቀ- አደረጃጀቱ ዜግነትን የረሳ አንድነትን የረሳ ብሔረሰባዊነት ማንነት ላይ ብቻ የተንጠለጠለና ያተኮረ በመሆኑ ነው ወደዚህ ችግር የወሰደን ነው መሰረታዊ ሀሳቡ። እሺ፣ አቶ ሙላቱ፣ እኔ እንግዲህ እንደማስበው እና እንደሚገምተው ከሆነ ፌዴራላዊ አስተዳደር ወይም ስርአት ለኢትዮጵያ ይህን ሁሉ የጎሳን ግጭት አስከተለ፣ ችግሮችን ሁሉ አመጣ ለዚህ ሁሉ ሁለት ሰዎች ወይም ሁለት ከሁለት በላይ የሆኑ ሰዎች ግጭት ሲፈጥሩ የብሔር ጉዳይ ነው፣ የጎሳ ጉዳይ ነው ብለን የምንወስድ ከሆነ የትም አንደርስም። ፌዴራላዊ አስተዳደር ለኢትዮጵያ የመጣበት ታሪካዊ አመጣት ስላለው ቅድም በብዙ መልኩ በዶክተር ማሪ የተተነተነ ስለሆነ ጊዜ ላለማጥፋት ወደዛ አልሄድም። ነገር ግን ፌዴራሊዝም መጀመሪያ በህገ መንግስቱ ተቆርጦ ህገ መንግስቱ ሲወሰድ ለዚህ ሀገር ተስማሚ ሆኖ ነው ያለው። ነገር ግን አሁን ያለው ገዢው ፓርቲና መንግስት ይህንን ህገ መንግስቱን በትክክል ለመተርጎም ባለመቻል ጥያቄዎቹ እየቀጠሉ ከጊዜ ወደ ጊዜ ችግሮቹ ሌላ ችግርን እየወለደ አሁን መያዣና መጨበጫ ወደ ማጣት ያደረሰ ሄድቻለሁ። ዜጎች ፌዴራላዊ ሆኖም በህገ መንግስት ውስጥ አንቀጽ ሰላሳ ሁለት አንድ እንኳን ኢትዮጵያዊ ማንም ከውጪ ኢትዮጵያ ውስጥ ለመኖር የተፈቀደለት ሰው ሀብት ማፍራት እና የትም መኖር የሚፈቅድ ህገ መንግስት ያለው ስለዚህ ዜጎች በብሔር ቢለያዩ የትም ቦታ ሆኖ አንድ አማራ ኦሮሞ ውስጥ በሚኖርበት ጊዜ ኦሮሞውን ቋንቋውን፣ ባህሉን አክብሮ አብሮ መኖር ይችላል። እንደ ማንኛውም ኦሮሞ መብቱ እንደ አንድ ኦሮሞ ተጠብቆለት መኖር የሚችል ስርዓት ነው ያለን። አንድ ኦሮሞ ትግራይ ውስጥ በሚሄድበት ጊዜ እዛ የትግራይን ባህሉንም ቋንቋውንም ሁሉ አክብሮ ትግራይ ክልል ውስጥ መኖር ይችላል። እኔ ኦሮምኛ ካልመጣልኝ እንደ ኦሮሞ ባህሌ እዚህ ካልተጠበቀልኝ ብሎ ቡራ ካረዩ የሚልበት ስርዓት አይደለም። አሁን ለምሳሌ እንደ ቅማንት አማራ ውስጥ የአይደንቲቲ ፈልጎ ነው አማራ ውስጥ የልዩነትን ሁሉ ፈጥሮ ባለፈው ጊዜ ችግር የነበረው። የእያንዳንዱን አይደንቲቲ ከተጠበቀ እኔ በኦሮሞነት የሚጠብቅልኝን ኢትዮጵያን የሚፈልጉ ኦሮሞነትን ጥለ ኢትዮጵያ ሁን የሚባለው ነገር ይሄ ነው። ቀደም ብሎም ሲያለያየ ነበረው። አማራነቱን አክብሬለት ኦሮሞነትን አክብሮልኝ አብረን ስንኖር የዛን ጊዜ በኢትዮጵያዊነቴ ዊነት እኮራለሁ። ስለዚህ ይሄንን አምኖ የመቀበል ጉዳይ ሊኖር ይገባል። አሁን ለተከሰተው ችግር ዋነኛው ምክንያት የሆነው ፌዴራሊዝም በህገ መንግስቱ ይመስልና በአስተዳደሩ በማንኛውም ረገድ ደግሞ አሀዳዊ የሆነበት ሁሉም ከአንድ ሴንትራል የሚፈልቅ የተማከለ አስተዳደር በመሆኑ ችግር እየተፈጠረ በኢትዮጵያ ውስጥ በሀገሪቷ ውስጥ በማንኛውም ስፍራ የሚኖሩ ሀብቴ ማፍራት ህገ መንግስቱን ጠብቆ የመኖር እነዚህ እነዚህ ሁሉ እየተፈረካከሱ ነው የመጡት ምክንያቱም በዋስትና ጠፋ ይህንን ህገ መንግስት የሚጠብቅ አካል ጠፋ ህገ መንግስቱን የሚያከብር ባለመኖሩ ፌዴራላዊ አስተዳደሩንም ወደ ጎሳ ግጭት እየለወጠው መጣ ይሄ ነው ችግር የፈጠረው በሀገሪቷ ውስጥ እሺ አሁን እንግዲህ ወደ በተማሪዎቹ አካባቢ ስላየነው ሁኔታ እንመለስና አቶ ልደቱ ቅድም ጠቀስ አድርገውታል። እንዳውም መረጃ አይገኝም ነበር፣ ኢንፎርሜሽን አይገኝም ነበር በተማሪዎች ላይ ይደርስ የነበረውን። አንዳንድ ቦታም ለመደባበቅ ይሞከር ነበረ። ቅድም ጠቀስ ያደረጋችሁት ይሄ የጸጥታ ኃይሎችም የመንግስት ባለስልጣናትም ያሉበት የሚመስለው ነገር አይወራም። እንዳውም በመጀመሪያ ደረጃ በሰፊው የተወራው በአድግራት የተፈጸመውን ግድያ ነው። በአድግራት አንድ ተማሪ መገደሉ ተገለጸ የምዕራብ ጎጃም ልጅ ይመስለኛል። ከዛ በኋላ እንግዲህ በሌላ ሌላ ዩኒቨርሲቲዎችም ችግር ተፈጥሯል የሚለው ወሬ ተያይዞ መጣ። የኦሮሚያም እንደዚህ በኦሮሚያ በትግራይ ተማሪዎች ላይ የተፈጸመው ለምሳሌ፣ ከኦሮሚያ በኋላ ሰፊ ችግር የነበረው እንዳውም ወልዲያ ነው። ስለ ወልዲያ ምንም አልተወራም። ለዚህም ነው አውቀን እንድንወያይበትና አውቀን ለማቆም የምንችልበትን ሁኔታ እንድንፈጥር ነው ማነሳ ያለሁኝን ጥያቄ። እኛ በኢትዮጵያ ታሪክ በተማሪዎች መካከል እንዲህ እስከ መገዳደል ድረስ እንዳውም ከፎቅ እስከ መወርወር ቀጥቅጦ እስከ መግደል ድረስ ተማሪዎችን ያልተለመደ ነው። ይሄ ምን አመጣው ነው? እንግዲህ ዋናው ነገር እኛ የምናውቀው የተማሪዎች የኢትዮጵያ ተማሪዎች ታሪክ ለራሳቸው ብሔር ሳይሆን እንዳውም ዋለልኝ መኮንን ከአማራ ብሔር ነው። ያኔ እንግዲህ የአማራ ገዢ መደብ የነበረበት ጊዜ ነው፣ ግን በኦሮሞ ህዝብ ላይ ይደርስ የነበረውን ጭቆና መሰረት በማድረግ መሬት ላራሹ እያሉ ብሔር ብሔረሰቦች ራሳቸውን ያስተዳደሩ እያሉ ህይወታቸውን የሰጡበት ሁኔታ ነው ያለው። የኢትዮጵያ ተማሪዎች ዩኒቨርሲቲም ሆኑ የሁለተኛ ደረጃ ተማሪዎች ከዳር እስከ ዳር በሀገሪቱ ለውጥ ለማምጣት ያለውን ገዢ መደብ አብረው መታገል እንጂ እርስ በራሳቸው ሲገዳደሉ ሰምተንም ማይተንም አናቅም። በዚህ ላይ እንግዲህ ያላችሁን አስተያየት ብትገልጹልን ወደ ዶክተር መሐሪ ልመለስ። አድማጮች የዚህ ውይይት ሁለተኛ ክፍል በመጪው ሰኞ ይቀርባልና እንደተከታተሉ ከወዲሁ እንጋብዛለን። ከፕሮግራሙ መሪ ንጉሡ ታምሬ ጋር አዲሱ አበበ ነኝ ከዋሽንግተን ዲሲ በድጋሜ መልካም ምሽት እንመኛለን። አሁን ዘና ፈታ የምትሉበት ጊዜ ላይ ደርሰናል። የሙዚቃ ቃና ሰላም ሰላም ሰላም። ጤና ይስጥልኝ የተከበራቸው የሙዚቃ ቃና አድማጮች፣ በያላችሁበት የክብር ሰላምታ ይድረሳችሁ። ደሳለኝ መኮንን ነኝ። እለቱን በድጋሚ ለማስታወስ እለተ ቅዳሜ ታህሳስ 14 2010 ሲሆን በአዲስ አበባዎች አቆጣጠር፣ በዋሽንግተን ዲሲዎች አቆጣጠር ደግሞ ታህሳስ 23 2017 ላይ እንገኛለን። የአውሮፓያኖቹን የገና ዓመት በዓል ለማክበር ዋሽንግተን ዲሲዎች ሽር ጉድ እያሉ ነው። ወደ ስቱዲዮ ከመምጣቴ በፊት ወደ ገበያ ጎራ ብዬ ነበረ። ሰው ስጦታ ለመግዛት ገበያው። ሰላሙን አጨናንቆታል ሱቅ ብትሄዱ መኪና ውስጥ ገብታችሁ ሬዲዮን ብትከፍቱ ምግብ ቤት ብትገቡ በየቦታ የምታደምጡት አመት በዓሉን የሚያበስሩ ዜማዎችን ነው እኔም በዛሬ የሙዚቃ ቃና ፕሮግራም ይዤላችሁ የቀረብኩት የክሪስማስ ዜማዎችን ነው መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ እየተመኘሁኝ ሃፒ ክሪስማስ ይለናል ጆን ሌነን በመቀጠል ክሪስመስ የተሰኘውን የጃን ሌነንን ዜማ ነበር ያደመጥ ነው። ይህንኑ ዜማ ደግሞ ታዋቂዋ ካናዳዊ ድምፃዊ ሰሊን ዲዮን በዚያ በስርቅርቅ በሆነ ድምጿ ተጫውተዋለች። እንሃው And so, this is Christmas. I hope. ድምፀ መረዋ ሰሊን ዲዮን ሃፒ ክሪስመስ እያለች የተጫወተችውን ዜማ ነበር ያድመት ነው። በመቀጠል ደግሞ ሆም ፎር ዘ ሆሊዴይስ ይሉናል ኩሌን ዘ ጋንግ። ሆም ፎር ዘ ሆሊዴይስ ኩል ኤን ዘ ጋንግ ነበሩ። በመቀጠል ደግሞ ማይ ግሮውን አፕ ክሪስመስ ሊስት እያለች የምትጫወትልን የሶሎዋ ንግሥት አሪታ ፍራንክሊን ነች። ይህን ዜማ ደግሞ ደስ ይለኝ ነበር። ማይ ግሮን አፕ ክሪስመስ ሊስት የተሰኘውን የሶልዋን ንግሥት የአሪታ ፍራንክሊንን ዜማ ነበር ያደመጥነው። ቀጥለን የምናደምጠው ዜማ ደግሞ ሃቭ ዩርሰልፍ አ ሜሪ ክሪስመስ የተሰኘውን የሳም ስሚዝን ዜማ ይሆናል እናው Light. From now on, your trouble will be out of sight. Have your ሀቪ ርሳልፍ ሜሪ ክሪስማስ የተሰኘውን የሳም እስሚዝን ዜማ ነበር ያዳመጥነው። በመቀጠል ደግሞ ዚስስ ክሪስመርስ የተሰኘውን የሜሪጄ ፕላይጅን ዜማ እናደምጣለን። It's gonna be together. ዚሲስ ክሪስትመስ የተሰኘውን የሜሪ ጄ ብላይጅን ዜማ ነበር ያደመጥነው። ቀጥለን የምናደምጠው ዜማ ደግሞ ክሪስትማስ ቤቢ ፕሊዝ ካም ሆም የተሰኘውን የሌዲ አንቴበለምን ዜማ ነው። ክሪስትማስ ቤቢ ፕሊዝ ካም ሆም Christmas Eve. ክሪስማስ ቤቢ ፕሊስ ካም ሆም የተሰኘውን የሌዲ አንቴቤለምን ዜማ ነበር ያዳመጥነው። የተከበራቸው የሙዚቃ ቃን አድማጮች ለዛሬ የተመደበልኝ ሰዓት እየተገባደደ ነው። የአውሮፓውን የገና መት በዓል ለምታከብሩ በመላው ዓለም ለምትገኙ አድማጮቻችን መልካም ገና ሜሪ ክሪስመስ እያልኩኝ ኦል አይ ዋንት ክሪስመስ ኢዝ ዩ በተሰኘው በመሪያ ኬሪ ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው።